ዓለም ዙሪያ በተጠናቀረ የወረርሽኙ ይዞታ ዜና ዛሬ ስፔን የቫይረሱ ተጠቂዎች ቁጥር ከአንድ መቶ ሺህ መብለጡን ይፋ አድርጋለች። ሀገሪቱ ከዩናይትድ ስቴትስ እና ከጣሊያን ቀጥላ በወረርሽኙ ስርጭት ክፉኛ የተጎዳች መሆኗ ይታወቃል። ለህልፈት የተዳረጉት ዜጎቿ ቁጥርም ከዘጠኝ ሺህ ማለፉን አስታውቃለች። ይህ በዚህ እንዳለ የሳውዲ አረቢያ ባለስልጣናት ምዕመናን የመጪው ሐምሌ የሀጂ ጉዞ እቅዳቸውን ለጊዜው እንዲያዘገዩ እያሳሰቡ ናቸው። ሳውዲ አረቢያ ወደ መካና መዲና የሚደረጉ ጉዞዎችን መከልከሏ የሚታወስ ነው። የሀገሪቱ የሀጅና ኡምራ ጉዳዮች ሚኒስትር መሐመድ ቢን ጣሄር ባንተን በመንግስቱ በቴሌቪዥን በሰጡት መግለጫ ህዝቡ ሁኔታው እስኪለይለት እንዲጠብቅ ሲሉ አሳስበዋል። በዩናይትድ ስቴትስ ደግሞ አሜሪካውያን በኮሮና ቫይረስ ምክንያት ከ100 ሺህ እስከ 240 ሺህ ህዝብ ለህልፈት ሊዳረግ እንደሚችል አውቆ ይዘጋጅ ሲሉ ባለስልጣናት አሳስበዋል። ይህን አሀዝ ዝቅ ለማድረግ የተቻለውን ሁሉ ለማድረግ ህዝቡ በማህበራዊ ግንኙነቶች ርቀትን የመጠበቅ እርምጃዎችን ተግባራዊ ማድረግ እንዳለበትም አሳስበዋል። ለህልፈት የሚዳረጉት ሰዎች ቁጥር በተጠቀሰው ደረጃ እንደማይሆን ተስፋ አድርጋለሁ ያሉት የሀገሪቱ የብሔራዊ የአለርጂና ተላላፊ በሽታዎች ተቋም ዲሬክተር ዶክተር አንቶኒ ፋውቺ፣ ቢሆንም ህዝቡ መዘጋጀት ይኖርበታል ነው ያሉት። የዋይት ሀውስ የኮሮና ቫይረስ ግብረ ሀይል እንዳለው የሚበዛውን የቫይረሱን ተጠቂዎች ህልፈት የሚታየው በቀጣዮቹ ሁለት እና ሶስት ሳምንታት ውስጥ ነው። ፕሬዝደንት ዶናልድ ትራምፕ ስታቲስቲክሳዊ መረጃ ቀመሮችን መሰረት በማድረግ የሰዎች የማህበራዊ ርቀት መጠበቅ መመሪያዎችን ለቀጣይ ሰላሳ ቀናት መራዘም ይፋ ባደረጉበት ንግግራቸው ሀገራችን በታሪክ ገጥሟት በማያውቅ ደረጃ የከበደ ብሔራዊ ፈተና ተደቅኖባታል ብለዋል። የዓለም አቀፉን ወረርሽኝ ወቅታዊ ይዞታ በዝርዝር የያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። ወደ ቻይና ስንዞር የሀገሪቱ ብሔራዊ የጤና ኢንስቲትዩት የህመም ምልክት ያላሳዩ ከ አንድ ሺ ሶስት መቶ በላይ የቫይረሱ ተጠቂዎች እንዳሉ ዛሬ ይፋ አድርጓል። ቻይና ምልክት ያላሳዩ ተጋላጮች ያሏት መሆኑን ስታስታውቅ ታዲያ ይሄ የመጀመሪያ ጊዜዋ ነው። አንድ ሺ ሶስት መቶ ስልሳ ሰባቱ ሰዎች በለይቶ ማቆያ ገብተው የህክምና ክትትል እየተደረገላቸው ነው ሲል የጤና ኢንስቲትዩቱ አስታውቋል። በቻይና ሄናን ክፍለ ግዛት ቫይረሱ የያዛቸው አንዲት ሴት የህመም ምልክት ካልታየባቸው ሶስት ሰዎች ጋር የተነካኩበት ሁኔታ ከተፈጠረ በኋላ የመሆኑ ወሬ ከተሰማ ወዲህ የብሔራዊ ጤና ኢንስቲትዩቱ መረጃውን ይፋ እንዲያደርግ ከህዝቡ በኩል ብርቱ ውትወታ ሲቀርብበት እንደነበረ አዣንስ ፍራንስ ፕሬስ ዘግቧል። በመጨረሻም የሴራ ሊዮን ጸረ ሙስና ኮሚሽን የሰራተኛ ጉዳይና የማህበራዊ ደህንነት ሚኒስትሩን ጨምሮ አምስት ግለሰቦች ላይ ትናንት የሙስና ወንጀል ክስ መስርቷል። አልፋ ኦስማን ቲምቦና ሌሎቹ ተከሳሾች የህዝብ ሀብት ያለ አግባብ መጠቀምና ሴራ የማቀድን ጨምሮ በአስራ አምስት የሙስና ወንጀሎች መከሰሳቸውን የተነገረው ሚኒስትር ታምቦ ባለፈው አመት የትምህርት ሚኒስትር ሳሉ ለተማሪዎች መመገቢያ መርሃ ግብር የተመደበ ሩዝ ላልተገባ ቦታ ለማዛወር ሲያሴሩ ተገኝተዋል ብሏቸዋል።